ከቤንሻንጉል ጉምዝ ክልል የካማሽ ዞን ተፈናቃዮች በነቀምት ከተማ ህዝብ ከሚደረግላቸው ድጋፍ ውጪ ከመንግስት ያገኙት ድጋፍ እንደሌለ ገልጸው በአስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። በዞኑ አንዳንድ ወረዳዎች የሚገኙ ነዋሪዎች ደግሞ በመኖሪያ ቤት ውስጥ እያሉ የምግብ እጥረት እንዳጋጠማቸው ተናግረዋል። የክልሉ ባለስልጣናት ተፈናቃዮቹን ለመመለስ እየሰራን ነው ብለውናል። ተፈናቃዮቹ ደግሞ ችግሩ በየቀኑ ሲባባስ እንጂ ሲቀንስ አላየንም ይላሉ ፂዮን ግርማ ዝርዝር አላት። በቤንሻንጉል ጉሙዝ ክልል ካማሽ ዞን የተለያዩ ወረዳዎች ላይ የተከሰተው ጥቃትና ግጭት ወደ ኦሮሚያ አዋሳኝ የወሰን ወረዳዎች ተዛምቶ ለብዙ ሰዎች መፈናቀል ምክንያት መሆኑን ያነጋገርናቸው ነዋሪዎችና የሁለቱም ክልሎች ያረጋገጡት ጉዳይ ነው። ቁጥሩን በተመለከተ የኦሮሚያ እና የቤንሻንጉል ጉምዝ ክልል የተለያየ መረጃ የሰጡ ሲሆን የኦሮሚያ ክልል በነቀምት ከተማ ወደ ሰባት በሚጠጉ መጠለያ ጣቢያዎች ወደ 72 ሺህ የሚደርሱ ተፈናቃዮች እንደሚገኙ ተናግረዋል። ዛሬ ያነጋገርናቸው ነዋሪዎች ከግጭቱና ከጥቃቱ በኋላ የደረሰውን መፈናቀል በሶስት ከፍለው ያስቀምጡታል። አንደኛ፣ ጥቃቱን ሸሽተው ባገኙት መንገድና በጫካ አድርገው ነቀምት ከተማ የገቡትን ነው። ከነዚህ ተፈናቃዮች መካከል

ተዋጋሪ ገጠሰን ለህዝብ እስከምናገኝ ድረስ በውሃት ጥም እየተቆራመትን ደረሱ ህዝብ ካለበት ከፍቅር ወለበት ሀገር ላይ ደርሰናል፣ አሉ እኚህ እናት። ነቀምት ከተማ ከገቡ በኋላ ከፍተኛ እንክብካቤ እንደተደረገላቸው ገልጸው ባክሽ ምስጋናዬን አስተላልፊልኝ ሲሉ ጠይቀውኛል። የነቀምትን ህዝብ በሙሉ ከቄሮም ከሁሉም በቃ የሚያም የተለተባበሩና ደፋ ቀናሉ እገዛ ላደረጉልን ህዝብ በሙሉ ትልቅ ትልቅ ምስጋና እንደው ፈጣሪ እንደው የምናሰግ እንዲመልስላቸው ደቅሞ ሁላ ላመሰግን እወዳለሁ። በጣም አመሰግናለሁ። ሌላ ተፈናቃይ በስልክ አነጋግሬ ነበር። የዛሬውን ሁኔታ ጠይቄያቸዋለሁ። አሁን በመንግስት በኩል የበጣም የባል ነገር የተባለ ነገር የለም። ምንድን ነው ብሎን፣ እስካሁን ምንም የጠየቀ ነገር የለም። በምን ሁኔታ ላይ ናቸው? በህብረተሰቡ ግን ትልቅ ድጋፍ፣ በተለይ የመቀምተን ህዝብ ምስጋና ማድረግ በጣም እፈልጋለሁ። የመቀም ሰው ቁርስ፣ ምሳ፣ አራት፣ የቤተ ክርስቲያን አገልጋዮች ሳይቀሩ ህብረተሰቡ ሳይቀር ቁርስ፣ ምሳ፣ አራት ተንከባኮ ሁሉ ነገር እያደረገ ነው ያለ ሳሙና ሳይቀር የልጣናት የጣናት ልብስ ዳይተር ሳይቀር ይህ ሁሉ ለሕጻናት ሁሉ ድጋፍ እያደረገ ነው ያለው ሕጻናቶች ምኑ በጣም ተቸጋግረው ያሉ ሰዎችን ልብስ፣ ቀለብ፣ ሕክምና ያስፈልገውን ነገር ሁሉ የመቀምት ህዝብ እያደረገ ነው ያለው ለአለም ህዝብን ለኢትዮጵያ ህዝብን የሚል እዚህ መቀንት ላይ የሚደረገውን ነገር የሚሰማ ሊደረግ በጣም ትልቅ ነገር ነው እላለሁኝ። እኚህም ተፈናቃይ አያይዘው ከህብረተሰቡ ውጪ በመንግስት በኩል የተደረገልንም ሆነ ስለሚቀጥለው ሁኔታችን የነገረን አካል የለም። በጣም ብዙ የተጠፋፋ ሰው አለ። ህጻናት፣ ሴቶች፣ አዛውንት ሁሉም በአንድ ላይ ነው ያለው። አስቸኳይ መፍትሄ ሊሰጠን ይገባል ብለዋል። ከነዚህ ተፈናቅለው ከወጡት ሌላ ደግሞ እዛው ከማሼ ዞን ውስጥ ሆነን ካለንበት አካባቢ መውጣት አቅቶን በቤታችን ውስጥ እንገኛለን ያሉ አሉ። አንድ ሌላ ነዋሪ በስልክ አነጋግሬ ያለው ከሮብ ጀምረን እስከ ዛሬ ድረስ ከቤተ እየወጣን አይደለም። መንገድ ላይ የሚሄድ ሰው ምንም የለም። ቤታችን ግን ዝግ ነው። በቃ የምንበላ የምንጠጣ ምንም ነገር የለንም። ወደ አምስት ቤተሰብ ሆነ ነው እዚህ ቤት ውስጥ የምንቀመጠው። አንድ ቤት ውስጥ ወደ አርባ ሃምሳ ሆነ ነው አንድ ቤት ውስጥ የምንቀመጠው። አንድ ላይ እንዴት ልትሆኑ ቻላችሁ? አንድ ላይ የሆኑ ምናልባት አጋጣሚ ሆነው የሚያስፈራሩ የሙዝ ቤተሰቦች ከመጡ ለመከላከል፣ ሕይወታችን ለማትረፍ ነው። አንድ ላይ ሆነን ያለን የቀስ የሚመስሉ ምንድን ከሆነ ሴቶች ውስጥ ግን ሕጻናትና ሴቶች ውስጥ ናቸው እዚህ ያሉት፣ እኛ ደግሞ ወንዶች ማለት ነው። ማታ ማታ ዳር ዳር ቆመን ለመከላከል ራሳችን ላይ ማትረፍ ነው የምንጠብቀው። የተኛን ሳይሆን እየደበቅነው ነው የምናድረው። ምን ያህል ቁጥር ያላችሁ ሰዎች ናችሁ? አሁን አንድ ቦታ ላይ ያላችሁት? ሀያ አምስት ነን እኛ አሁን በዚህ ቤተሰብ ውስጥ ያለ ነው። ሀያ አምስት ሰዎች ነን። ስለዚህ የተለያየ የቤተሰብ አባላት አንድ ቤት ውስጥ ነው ያላችሁት ማለት ነው? አዎ፣ አዎ፣ አዎ። ስንት ቀን ሆናችሁ ከቤት ውስጥ ወጥ ከወጣችሁ? ከቤት ውስጥ ከወጣን ሮብ ሌት ነው የወጣ ነው። ዛሬ ማክሰኞ ነው። ሮብ ሌት ነው የወጣ ነው። ሳምንት ለመሆን አንድ ቀን ብቻ ነው። ስድስተኛ ቀናችን ነው ማለት ነው። ውሃ፣ መብራት፣ ምግብ አላችሁ? ምግብ የለንም። አጋጣሚ ውሃ ውሃ ቧንቧ እንጠቀማለን። ቧንቧ እስከዚያ ድረስ አልተዘጋም። የምንበላው ደግሞ ቆሎ እና እንደገና ደግሞ ዳቦ ምናምን እየሰራን ነው የምንበላው እንጂ የምንበላ የምጠጣ ምንም ነገር የለም። ከውሃና ከቆሎ በስተቀር ከውጭ የምናገኘው ነገር የለም። መብራትን ደግሞ ከጠፋ ወደ ስምንተኛ ወር አካባቢ ነው መብራት አጋጣሚ የለም። ከማሽ ወረዳ ላይ ትላንትና አነጋግረን ነበር። የቤንሻንጉል ጉምዝ ክልል ባለስልጣናትን እንደነገሩን መከላከያ ፖሊስ ፌዴራል ፖሊስ ከተማ ውስጥ መግባቱንና ሁኔታዎች መረጋጋታቸውን ነው። እናንተ ባላችሁበት አካባቢ መከላከያ ፌዴራል ፖሊስ አልገባም ሁኔታዎች አልተረጋጉም ማለት ነው ፌዴራል ፖሊስ አሉ መከላከያ ሰራዊት አሉ ግን እየዞሩ አይደለም የዞሩ አይደለም ከተማውን እየዘሳ እነሱ በቡድን በቡድን በመኪና ነው የሚዘዋወሩ እንጂ የሲቪል ሰላም ለመጠበቅ በተራ የወጡ ማታም ቀንም እየጠበቁ አይደለም እነሱ ሲወጡ በመኪና ነው ወጥቶ የመመለሱ እንጂ ምንም እየጠበቁን አይደለም ወጥታችሁ ሞክራችኋል ችግር ገጥሟችኋል ወይስ ምናልባት በስጋት ነው ዝም ብላችሁ ቤት ውስጥ የተቀመጣችሁት ጤና ጣቢያ አካባቢ አሁን ከከተማ ቤቱን ለማየት ሲወጣ ማለት ነው በድንጋይ ነው የተወገረ አንድ ሰው። አሁን አሁን ቢያንስ አንድ ሰዓት አካባቢ ሌላ በተመሳሳይ ሁኔታ ውስጥ ነን ያሉ ነዋሪም ጠይቅ ያለው በስተን ሰምነ ነው ያ ወስጥ ሃምሳ ከስልሳ አካባቢ ነው ሰዎች አንድ ላይ መሰሩ ለበሽታ መጋለጥ አለ፣ ምግብ አለ፣ ህጻናት አሉ፣ አሮጊቶች አሉ፣ ሽማግሌዎች አሉ፣ የታመመ አለ፣ ስለዚህ እርጉዝ ሴቶች አሉ። ይሄ ሁሉ ችግር እኛ ላይ አለ ማለት ነው። ወደ ጩ ወተን ቁም ፀሐይ እንኳን ማየት አልቻለም። ፀሐይ ግቢ ውስጥ ወተን ፀሐይ ሁላ ማየት አልቻለም ማለት ነው። እስከዚህ ነው እዚህ ያለ ለም ችግር የሚደርስብን ማለት ነው። ወጥታችሁ ፀሐይ ማየት የማትችሉት ምን ጥቃት የሰነዘርባችኋል ወይስ ሰግታችሁ ነው? ጥቃት ሳይሆን ጥቃት ስለሚደርስብን ነው። ወደ ውጭ የወጣ ሰው አይመለስም ወይ ሬሳው አይታይም ወይ ሰውየው አይመለስም ስለዚህ ጥቃት ስለሚደርስብን ነው። በሶስተኛ ደረጃ ደግሞ በዚሁ ዞን አጋሎሜቲ ወረዳ የክልሉ መንግስት አንድ ላይ ሰብስቦን መጠለያ ውስጥ አስቀምጦናል፣ ያሉ ነዋሪም ጠይቂ ያለው በዛ በቤንሻንጉል ካማሽ ዞን ውስጥ የቀሩት ነዋሪዎች እንደነገሩን ከሆነ አሁን ያሉበት ሁኔታ ከፍተኛ ስጋት ውስጥ የጣላቸው፣ ሌሎቹ ነዋሪዎች ተፈናቅለው ወደ ሄዱበት እንዳይሄዱ ደግሞ መንገድ መዘጋቱን ጠቅሰው አስቸኳይ እርዳታን ጠይቀዋል። የቤንሻንጉል ጉሙዝ ክልል ለዚህ ግጭት መነሻው አራት የካማሽ አመራሮች በታጣቂዎች መገደል ነው ብሎናል። ታጣቂዎች የኦነግ ባንዲራን የያዙ ነበር ሲልም ገልጿል። ኦነግ በበኩሉ የኔ ሰራዊት ይህን አያደርግ ማለቱን ዘግበናል። የኦሮሚያ ክልል ምስራቅ ወለጋ ዞን የቤኒሻንጉል ክልል ግጭት ተባብሶ በከፍተኛ የጦር መሳሪያ ጭምር የታገዘ ጥቃት ተከፍቶ በኦሮሚያ በኩል ሀያ ሶስት ሰዎች መገደላቸውን አስታውቋል። ቤኒሻንጉል በእኛም በኩል ሰላሳ አንድ ሰው ተገድሏል፣ በከተማ ውስጥ ደግሞ ዘጠኝ ሰዎች መገደላቸውን አምኗል። ቀደም ሲል ተገደሉ ያላቸውን አራት አመራሮች ጨምሮ በአጠቃላይ አርባ አራት ሰዎች ተገድለዋል ብሏል። ከሁለቱ ክልሎች ያገኘነው መረጃ በአምስት ቀናት ውስጥ ስልሳ ሰባት ሰው መገደሉን ያሳያል። የቤንሻንጉል ክልል ተፈናቃዮችን ወደ ቦታቸው ለመመለስ እየሰራው ነው ብሏል። ዛሬ ያነጋገርናቸው ነዋሪዎች በበኩላቸው ደግሞ ከጥቃቱ ከፍተኛነት አንጻር የሞተውን ሰው፣ የተሰደደውን ህዝብ ቁጥር፣ የተቃጠለውን ንብረት፣ የተጎዳውንም ሰው ጭምር ለማወቅ አልተቻለንም፣ መረጃም ለማግኘት ከባድ ሆኖብናል ብለዋል። የፌዴራል መንግስቱን እርዳታም ጠይቀዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።